ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት አስቀድመን ወደ ወልዲያ ከተማ እናመራለን። የጥምቀት በዓልን ሲያከብሩ የነበሩ የከተማዋ ነዋሪዎችና የጸጥታ ኃይሎች ተጋጭተው መጥፋቱን ተከትሎ የአማራ ክልል ፕሬዚዳንት አቶ ገዱ እንዳርጋቸው ከህዝቡ ጋር ሲወያዩ ብለዋል። ህዝቡ መከላከያ ይውጣልን፣ ያጠፉ ተጠያቂ የሆኑ የሚሉ ጥያቄዎችን አንስቷል። የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ መንስ የተቸው ለህዝቡ እንደሚገለጽ ተጠያቂዎችን ተጠያቂ እንደሚሆኑ ዘገባያችን መለስካቸው አመሃ የክልሉን ባለስልጣናት አነጋግረዋል። የተቃዋሚ ፓርቲው የመላው ኢትዮጵያ አንድነት ድርጅት በዚህ ዙሪያ በትናንትና እለት ለዝግጅት ክፍላችን የሰጠውን መግለጫን ይዘናል። በመፈክር ደረጃ ደግሞ ወታደር አንልም ለያው ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይህን ለምንትላላችሁ ብንነሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ ተኩስ ነበረ፣ ግድያም ነበረ። የከተማዋ ነዋሪዎችስ ምን ይላሉ? ዝርዝር ዘገባዎችን አሰናድተናል። በሌላ በኩል በየመን የሚኖሩ ኢትዮጵያውያን በሀገሪቱ የሚካሄደው ጦርነትና የጤና ጥበቃ አገልግሎቶች የሚፈጥሩባቸውን ፈተናዎች ይዘናል። ኦፕራሲዮን ተባለ ኦፕራሲዮን አልተቻለም። ዶክተሮች የሉም ኦፕራሲዮን የሚያደርጉ በጦርነቱ ምክንያት። እዚሁ እዛ ደክሞ ነበር። እዛ ያስጠሩት ወደ ሞቃት ክፍል አስገቡት። ወደ ቤት ነው ከዚህ ሀገር ማውጣቱ ቀርቶ ጥበቃ ቢደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማትረፍ እንኳን የሚቻር እያሰብ አይደለም ያለው እና ያ ስደተኛው ላይ ትልቅ ፍርሐትና ጭንቀት ይፈጥሯል። የምሽቱ የጋቢና የስቱዲዮ እንግዳችን ደግሞ ናዝሬት ኃይለማርያም ናት። በዚህ በዋሽንግተን ዲሲ ነው የምትኖረው። የባህል ሙዚቃን እንግዲህ ከባህር ማዶ መስራት ያሉባትን ፈተና ያሉትን ፈተናዎች ትገልጽልናለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናመሰግናለን ስለመጣሽ። እንግዲህ ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ ጋር አብራችሁ ከአድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ እስራኤል የሚገኘውን ኢምባሲዋን በመጪው የአውሮፓውያን ዘመን 2019 ዓ ም መጨረሻ ላይ ወደ ኢየሩሳሌም እንደምታዞር ምክትል ፕሬዚዳንት ማይክ ፔንስ ዛሬ ተናገሩ። በመጪዎቹ ሳምንታት አሉ። ምክትል ፕሬዚዳንቱ ፔንስ ኤምባሲውን ከ2019 መጨረሻ በፊት በማዞር ረገድ ያለውን እቅድና ዝግጅት ይጀመራል ብለዋል። ኢየሩሳሌም ፕሬዚዳንት ትራምፕ እንደተናገሩት የእስራኤል ዋና ከተማ ነች ያሉት ምክትል ፕሬዚዳንቱ ውጭ ጉዳይ ሚኒስቴር እንደዚሁም ኤምባሲያችን ከቴላቪቭ ወደ ኢየሩሳሌም የማዛወሩን ዝግጅት በቶሎ ያጠናቀቃል ብለዋል። የጀርመን ወግ አጥባቂዎች ከሶሻል ዲሞክራቶች ጋር ዛሬ ሰኞ የጥምረት ውይይት ሊጀምሩ መሆናቸው ተሰማ። ይህ የሆነውም ማዕከላዊው ግራ ዘመን ፓርቲ ለወራት የዘለቀውን ፖለቲካዊ አጣብቂን ካበቃ በኋላ መሆኑም ታውቋል። ወግ አጥባቂው የቻንስለር አንጌላ መርክል አንድነት እና የማርቲን ሹልዝ ሶሻል ዲሞክራት በዚህ ሳምንት ውስጥ ኦፊሴላዊ ውይይት ይጀምራሉም ተብሏል። የቱርክ ኃይሎች ሰሜናዊ ሶሪያ ውስጥ በዛሬው ቀን ጥቃት ማካሄዳቸው ተነገረ። ይህ የኩርድ ሚሊሻዎች ከአፍሪን አካባቢ ጨርሶ ለማስወጣት የተወሰደው እርምጃ በቶሎ እንደሚጠናቀቅ የሀገሪቱ ባለስልጣናት አስታውቀዋል። የደቡብ ኮሪያ የክረምት ኦሎምፒክስ አስተናጋጆች ከፒዮንግያንግ በስተ ሰሜን የሚገኘውንና ከፍተኛ ወታደራዊ ቀጠና የሚገኝበትን ድንበር ከመላው ኮሪያ ሰላም አንጻር ወደ ቱሪስት መስህብነት ለመቀየር እየሰሩ መሆናቸው ተገለጸ። ሰሜን ኮሪያ በመጪው ኦሎምፒክስ ውድድር መሳተፏ በአካባቢው የነበረውን ውጥረት ይልቁንም የሰሜን ኮሪያን የኒኩሌር ጦርነት መሳሪያ ፕሮግራም ወደ ማርገቡም ተመልክቷል። በስተ መጨረሻም የሮሂንጋ ሙስሊሞችን ከባንግላዴሽ ወደ ሚያንማር የመመለሱ ሂደት መዘጌቱ ተነገረ። ነገ ማክሰኞ ነበር የመመለሱ ፕሮግራም ይጀመራል የተባለው። አሁን ግን መቼ በውል እንደሚጀመር የተሰጠ መግለጫ የለም። አድማጮች፣ ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ቀዳሚው ዘገባችን ወደ ወልዲያ ከተማ የሚወስደን ይሆናል። የጥምቀት በዓልን ሲያከብሩ የነበሩ የከተማ ነዋሪዎችና የጸጥታ ኃይሎች ተጋጭተው የሰው ሕይወት መጥፋቱን ተከትሎ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ከሕዝቡ ጋር ሲወያዩ ውለዋል። ሕዝቡ መከላከያ ይውጣልን፣ ያጠፉ ደግሞ ተጠያቂ ይሁኑ የሚሉ ጥያቄዎችን አንስቶ ሲወያዩ ውለዋል። መለስካቸው አመሃ የክልሉን ባለስልጣናት አነጋግረዋል። ወደ ስቱዲዮ ከመግባታችን ቀደም ብሎ አነጋግሬው ነበር። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው በስፍራው ተገኝተው በተለያዩ መድረኮች ከህዝቡ ጋር እየተወያዩ እንደሆነ ተረድተናል። ህዝቡም የተለያዩ ጥያቄዎችን አቅርቧል። ከክልሉ መንግስት ቃል አቀባይ እንደተገለጸው ከሆነ ጸጥታውን ከአካባቢው ወይም ከክልሉ ፖሊስ ጋራ በመሆን ከከተማ ፖሊስ ጋራ በመሆን ሊመራ እንደምትፈልግ ህዝቡ ጥያቄ አቅርቧል። ከጸጥታ ኃይሎች ጋር ሆነው ከትሪ ጸጥታ ኃይሎች ጋር ሆኖ እንደሚጸጥታው እንደሚያስከብር ተናግረዋል። በሌላ በኩል ደግሞ እንደሰማ ነው ከሆነ ህዝቡ የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ ሞት ለህዝቡን እንደሚገለጽ፣ ተጠያቂዎችም ተጠያቂ እንደሚሆኑ ከዚህ በተረፈ ደግሞ የደረሰው ጉዳት በሙሉ ተጣርቶ ጉዳቱ እንደሚካስ፣ ንብረታቸው የወደመ የመሳሰሉት ካሳ እንደሚያገኙ፣ ግን ከዛ አስቀድሞ ከሁሉ አስቀድሞ ያለውን የአካባቢውን ሰላምና ጸጥታ ማረጋጋት ቅድሚያ እንደሚሰጠው ተናግረዋል። ህዝቡም ይህን ጥያቄ በአጽንኦት እየጠየቀ እንደሆነ፣ ከዚያም በተረፈ ከአጠቃላይ ከአማራ ክልል መንግስት ጋር ይህንም ወደፊትም በይበልጥ ሊወያይበት ለሚፈልግ ተናግረዋል። ይሄ ነው እንግዲህ ዛሬ እየተከናወነ ያለው። እንግዲህ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንን አነጋግረሃል፤ እንግዲህ ከላይ የገለጽካቸው እሳቸው ያስረዱበትን ሁኔታ ነው። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ወደ ወልዲያ ከተማ ማምራታቸው፣ ከህዝቡ ጋር መወያየታቸው ሁኔታውን ለማረጋጋት ክልሉ የያዘውን ጥረት የሚያሳይ ቢሆንም መጀመሪያ በዓል የሚያከብሩ ሰዎች ላይ እንዴት ይህን ያህል ሰው ሊገደል ቻለ የሚለው ጥያቄ ብዙዎችን እያነጋገረ ነው። የክልሉ መንግስት ምን ይላል? በዚህ በትክክል ነው እሳቸው እንዳስረግም ከሆነ ይህን ነገር ያለ ጥርጥር የተነሳው ታቦት ሲያስገቡ በነበሩ ወጣቶችና በፀጥታ መዋቅሮ መካከል በተፈጠረ ግጭት ነው ነው የሚሉት እና ይህ እየተባባሱ ሄዶ ሌላ መልክ እና አቅጣጫ ይዞ ትልቅ ጉዳት እንዳደረሰ ነው የሚናገሩ እሳቸው የዚህ መንስም እና በትክክል ተለይቶ የሚታወቀው በምርመራና በሂደት ስለሆነ ለዚህ ተጠያቂ የሚሆኑትም ተለይቶ በዚህ መሰረት ይቀርባሉ የሚሰቻቸው እንግዲህ፣ እና ይሄ ነው ብለው በቀጥታ የተናገሩት ነገር የለም። አጥፊ ይሄ ነው ሄሎ አልቻሉም። ለዚያ የሚያበቃን መረጃ የለንም ባይናቸው። ሆኑ ጊዜ ለእኔ እንደተሰማኝና እንደተረኮምኩት እንግዲህ በዚህ ግጭት ምን ያህል ሰዎች እንደሞቱ የክልሉ መንግስት የገለጸልሃል? ምን ያህል ሰዎች ናቸው ጉዳት የደረሰባቸው? የቆሰሉትስ ምን ያህል ናቸው? የቆሰሉትን በትክክል ማወቅ ባልችልም የአካል ጉዳት የደረሰባቸው ማለት ነው። ነገር ግን የተገደሉት ሰባት ሰዎች እንደሆኑ እሳቸው አረጋግጠውልኛል። ዛሬም ከሰዓት በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና ሰባት እንደሆኑ የተገደሉት ተነግሯል። ገዳዮቹ ተኩሶ የከፈቱት እነማን እንደሆኑስ በግልጽ ታውቋል? ተነግሯል? አልተነገረም። አልተነገረም፣ ግን ከሌላ ምንጮች እንደምንሰማው ከሆነ ይሄ ግድያውን የፈጸሙት እንግዲህ ገሌገሌ ነው ተብሎ ባይታወቅም ከጸጥታ አስከባሪ ኃይሎች እንደሆነ ይነገራሉ። እንግዲህ ሁኔታውን እየተከታተልክ ተጨማሪ ዘገባ እንደምታቀርብልን እንተማመናለን። በጣም ነው የማመሰግነው። ዘጋቢያችን መለስካቸው አመሀ በወልዲያ ከተማ የጥምቀት በዓል ሲከበር የሰዎች ሕይወት ያጠፋውን ግጭት አስመልክቶ ማብራሪያ ሰጥቶናል። አመሰግናለሁ መለስካቸው። አመሰግናለሁ። በተያያዘም የተቃዋሚው ፓርቲ የመላው ኢትዮጵያ አንድነት ድርጅት መኢአድን ተወካይ አቶ አዳነ ጥላሁንም በጉዳዩ ዙሪያ በትላንትናው እለት ሰለሞን አባተ አነጋግሯል። ወልዳ ላይ የተወሰነ ይሄ መፈክር ነገር ነበር። ያው በዲስቶም የሚያጥላላ ማለት ነው እና በዚያ ስንሳ ሀያ ሶስት ታስረዋብረዋል ነው የተባለው። ትናንትና ግን ሚካኤል ቤተክርስቲያን ያለ ዛው እና እስከ ዘጠኝ ሰዓት አካባቢ በጣም ሰላም ነበረ። ዘጠኝ ሰዓት አካባቢ ላይ የሻምበል በላይነህ ዘፈንዋል። ወጣቶች እየዘፈኑ የነበሩት እንግዲህ የነገሩኝ ነው የምነግርህ። እዚያ እንግዲህ በመፈክር ደረጃ ደግሞ ወታደር አለግም ይበያው ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ ብንልሳ በዚህ ተነሳ መጠቡ ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት ስድስት ልጆች በገለው ማደራቸው ነው እንትን ያለው። ዛሬም ጠዋት እንደገና ቀብር ስነ ስርአት በሚፈጸምበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንደርጋቸው የአማራ ክልል ፕሬዚዳንት መጥቶ ለማረጋጋት ሞክሮ ነበረ እንደውም እሱ ሰብስቦ ህዝቡ እና ወጣቶቹ እንደዚህ እያስገደላቸው ነው የሚል ክስ አቅርበው እኔ መከላከያ በየት እንደመጣ አላውቅም የሚል መልስ እንደሰጠና ለማረጋጋት እንደሞከረ ሀራም ስባል ቦታ የታሰሩ እንደነበሩ

ልጅ በጥይት መስፈን የሰማሁት እንግዲህ ከፍተኛ የሆነ ቁስለት ቆስሏል ነው የተባለው እና በጣም ከፍተኛ የሆነ ሞት እና ቁስለኝነት ነው እዛ አካባቢ ላይ ያለው። አሁን እምደውልሎት ከምሽቱ ለሁለት ሰዓት አምስት ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ አንድ ሰዓት ተኩል አካባቢ ማለት ሆ ነው። አሁን በጣም እርግጠኛ ሆኜ ነው የምነግር እነዛ ታስረዋል የተባሉ ሀያ ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት? አሁን አቶ ገዱ መጥቶ ህዝቡን ሰብስቧል እና እሱ ልቀቁ ብሎ አስለቅቋቸዋል። የተባለ ማንኛውም አሁን ከትናንት ወዳና በትናንት ኬዝ የታሰረ እንትን የለም። አሁን እንደ ተባሉ አስለቅቋቸዋል እሱ እና እንደም እሱ ህዝቡን ሁሉ ቀሳ እንደጠየቀ እንዳሁን በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ ሐዳጎ ደብረ ገሊላ እና ጎንደር በር አካባቢ ላይ እንደገና ወጣቱ እንትን ብሎ የወጣው እና እንግዲህ መመጀም ተነገወዲያ ይቀጥላል ነው የሚባለው። እንግዲህ ያህል ለሚቀጥል አላውቅም። በሌሎች አካባቢዎች ሰላም ነው። ጥምቀት በሰላም ተጠናቀቀ። ባህር ዳር ራሱ ሰላም ነው። እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ፣ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስ ቸክ አድርገን ነው አቶ ሶሎሞን ተአማኒነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ እዛም አካባቢ ላይ የሆኑ ትምህርት እንዲሁም አሁን በጣም ተፈርቶ የነበረው ዛሬ ቴዲ አፍሮ እዛ ኮንሰርት አለ ዋሉ ባህር ዳር የዘም አካባቢ ለእና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግርህ ነገር አይኖረኝ፣ ምክንያቱም ክሮስ ቼክ አላደረኩት። የከተማ ነዋሪዎችስ ምን ይላሉ? በዛሬ ዕለት የወልዲያ ነዋሪዎች የሚከተለውን አስተያየት ሰጥተዋል። የወልዲያ ነዋሪዎች የሰጡትን አስተያየት ከምሽቱ ሶስት ሰዓት ላይ በምናደርገው ዝግጅታችን የሚቀርብ ይሆናል። ዝግጅቱ እየተሰናዳ ስለሆነ አልደረሰልንም። ወደ የመን ይሆናል የምንሻገረው አ ወደ የመን እንሻገራለን። እንግዲህ የመን ውስጥ የጤና ጥበቃ አውታሮች መንኮታኮታቸውና የንጹህ ውሃ ችግር በተነሳ ህጻናት እጅግ አሳሳቢ በሆነ ቁጥር እየሞቱ ነው ሲል የተባበሩት መንግሥታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። የዩኒሴፍ ባወጣው አዲስ ሪፖርትን አስመልክታ ሊሳ ስላይን ከጄኔቫ ያጠናቀረችውንና የመን ሰና ያሉ ኢትዮጵያውያን እናቶችን ቆንጅት አዬ አነጋግራለች። ይሻል ያለ ነው። ምክንያቱም ሰናው ውስጥ ጦርነቱ የለም። አሁን ከሰናው ውጭ ያለው ገና ሰናው ወደ ሰና መግባት ነው እና የአየር ድብደባትም ትንሽ ቀንሷል። ግን መስደተኛ ህይወት ላይ ካየ ነው አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። እርስ በርስ ጦርነቱ ከተጀመረበት ጊዜ ወዲህ የመን ውስጥ ከሶስት ሚሊዮን በላይ ህጻናት ተወልደዋል። ዩኒሴፍ ወደ ጦርነት ዓለም የመጡት ህጻናት በሚል ርዕስ ነው አዲሱን ሪፖርቱን ያወጣው። ህጻናቱ የመጡበትን ብጥብጥ፣ ተስፋ አስቆራጭ መፈናቀል፣ ስደት፣ በሽታና ድህነት እንዲሁም ረሃብ የሰፈነበት የመከራ ዓለም ያሳየበት ሪፖርት ነው። የተበጠበጠችው ሀገር ላይ በየቀኑ ከሚወለዱት ሶስት ሺህ ህጻናት ውስጥ የሚበዙት የሚወለዱትና የተወለዱት ከጤና ተቋም ውጪ የሰለጠነ አዋላጅ በ ሌለበት እንደሆነ ይጠቁማል። ዩኒሴፍ አርባ ከመቶ ወራቸው ሳይሞላ የተወለዱ ሰላሳ ከመቶ ክብደታቸው ከመጠን በላይ ያነሰ እንደሆነም ገልጿል። ከሁሉም የሚብሰው ግን ይላል የዩኒሴፉ ሪፖርት ከሚወለዱት ህጻናት ውስጥ ሀያ አምስት ከመቶ በተወለዱ በአንድ ወር ጊዜ ውስጥ በህመምና በመሰረታዊ አቅርቦት እጦት ምክንያት መሞታቸው ነው። ዩኒሴፍ በዚህ ሪፖርት ከ11 ሚሊዮን በላይ ህጻናት፣ ይህም ሁሉም የየመን ህጻናት ማለት ነው፣ በህይወት ለመቆየት ሰብአዊ እርዳታ እንደሚያስፈልጋቸው አጥብቆ አሳስቧል። ህይወታቸው ቢቆይም እንኳን የዚህን ጭካኔ የተመላበት ጦርነት አካላዊና ስነ ልቡናዊ ጠባሳ እድሜ ልካቸውን አብሯቸው የሚዘልቅ ነው ብሏል። የመን ሰንአ ከተማ የምትኖር ስደተኛ የቀድሞ የሀገሪቱ ፕሬዚደንት አሊ አብደላህ ሳልህ የተገደሉበት እለት በውጊያው መሀል ምጥዋ መጥቶ በመከራ የተገላገለች አንዲት ኢትዮጵያዊት ወጣት አግኝቻለሁ። ዩኒሴፍ በሪፖርቱ ያወሳውን ዘግናኝ ሁናቴ ከሷ አንደበት እንስማው ይሁን እባላለሁ። ህጻን ጃለኝ ከወለድኩ አንድ ወር። ሰንአ ነው የወለድሽው? ሴት ናት ወንድ? አዎ ሰንአ። ወንድ ነው። እኔ በጣም በአስቸጋሪ ሁኔታ ነው የተገላገልኩት። ዶክተሮች የሉም። መውለድ አልችልም መውለድ አልችልም ከቢሄ ኦፕራሲዮን ተባለ። ኦፕራሲዮን አልተቻለም፣ ዶክተሮች የሉም ኦፕራሲዮን የሚያደርጉ። በጦርነቱ ምክንያት ልጁ እዛ ደክሞ ነበር። እዛ ያስቀሩት ይሞት ይዳላል አላወኩም። ሞቷል አሉ። ከሲያወጡት ሞቷል አለችኝ። ኤክስፐርት ና ያለችኝ ላስ ወደ ሙቀት ክፍል አስገቡት። ወደ ቤት ነው የሄድኩት። ከዛስ ከዛ በቃ ከ ያስፈልጉ በወታደሮች መኪና ያሳለፉኝ እያዩ እንዳትምቱ እየተባለ መብራት እንዳታበሩ እየተባለ ካለሁበት አካባቢ በጣም ሩቅ ነው ሆስፒታሉ። ብቻ እግዚአብሔር ይመስገን፣ እግዚአብሔር ያልቆረጣት ነፍስ እስካውናለሁ። እሱ አሁንም ህመም ላይ ነው። ታሟል። የኦክሲጅን እጥረት አለበት። አተነፋፈስ ችግር አለበት እና እግሩ ላይ ችግር አለበት። እግሩ አይደረጋም። ከዛ በኋላ ህክምና ማግኘት አልቻልኩም። ህክምና በቂ ህክምና አልተደረገለትም። አልተደረገለት ተወሱ ሰጃል በደንብ አልዳነም። ወሰድኩት። አሁን ተ እንግዲህ ይህኑ ሪዳ አላላቅም። ከሁን በኋላ እኔም ከጥቅም ውጭ እኔ ሆንኩት። እግሬ መሄድ አይችልም። አሁን አሁንም መሄዳችም አዎ አልችልም። ተር ውስጥ ለውሸሹ በጣም ይመታ ነበር። ጦርነት ነበረ። በጣም ብዙ ህዝብ ነበረ። ግማሹ የእግሩ የሚቆረጥ በዛ ውስጥ በቃ እንዴት እንደምንሆን ዶክተር የሚባል ነገር የለም። እግዚአብሔር ከጦርነቱ ሲያተርፈን ከዚህ ነገሮች ደግሞ የሚረዳሩ ሰው የለም። ልጅሽን አባቢ ጠብቅሻለሁ። በጣም ያለቅሳል። ቁጠቱ ምን መላቅም በጣም ይጮሃል። ለሊትም ቀንም ያለ እረፍት መውጣት አይቻል ምን ምንም ነገር መንቀሳቀስ አትችም እንዴት ሆነ? በጣም ረጅም አንድ ሆስፒታል ነው የተገኘው፣ ተፈልጎ ተፈልጎ ተፈልጎ። ውሃ ምግብን፣ ምግብ እንኳን ብታገኝ የምታበስይበት ጋዝ እንኳን የለም። ተጨማሪ ምግብ የምታቀርቢበት የምትገዥበትም ነገር የለኝም። የልጅሽ አባት አለ፣ አብሮሽ አለ፣ ግን በሁን ሰዓት የለም። ስራ ፍለጋ ብሎ ይወጣል፣ ተንከራቶ ይመለሳል። ምንም አይነት ስራ የለም። ጡት ይወጣልሻል፣ ጡት ይወጣል። የምመገበው ነገር ምንም ነገር ምንም ልልሽ አልችልም። ያውቃል ብለው ሰዎች ደፍተው ሰጡኝ። እሷን እና ውሃ ጠጣለሁ። ምንድን ነው እሱ ይሰጡል? ሰሊጥ ሰሊጥ ታውቂያለሽ? ሰሊጥ የሚባል በሀገራችን አውቃለሁ። ገቤ ምግብ ስለማላገኝ እሱንና ውሃ ጠጭ ይልኛል። እሱን እንትን እላለሁ። ያው ልጁ የሚጮኸው ይመስለኛል በብዛት ጡት አያጠግበውም። ቀን ቢያጠግበው ለሌሊት ይጠፋበታል። ይህንም ምረዳለው ይላል። የሚረዳን ነገር ምንም ነገር የለም። መስቀል አንድ ቀን እርዳታ አግኝቼ አላውቅም። አሁንአንድ ቀን ምንም የሚረዱት ነገር የለም። በዚህ ሰዓት እንኳን መንቀሳቀስ አልችልም። እግሬ ያንቀሳቀስም ብለሻል ና ወደ ሐኪም ጋር መሄድ አልቻልኩም። ሕክምና ማግኘት አልቻልኩም። ስማችን ግን ተላልፏል። በቀይ መስቀልም፣ በዩኤንም በሁሉም አስተላልፈዋል። ሌሎች እናቶች አሉ እንዳንቺ እንደዚህ ልጆቻቸውን ይዘው በአካባቢ አሉ አሉ። አሁን ይሄንን የሚሰማ አድማጭ ምንድን ነው መልእክት የምታስተላልፊው? እኔ ቢችሉ እዚህ ላለው ስደተኛ ሀገራችን እንወዳለን ኢትዮጵያን እንወዳለን ህዝባችን እንወዳለን የሚለው ህዝብ ሁሉ በዚህ ለሚራበው በረሀብ ለሚሞተው ህዝብ ሊደርሱለት ቢያንስ ፈጣሪ ከጦርነት ሲያተርፈን በረሀብ ችግር ደግሞ ከምንሞተው ቢደርሱልን ነው የምንለው። በዩኤንም በቀይ መስቀልም በእርዳታ ድርጅቶች በሙሉ ምንም አይነት እርዳታ የለም። በአጠቃላይ ከመኖር ያለ ወደ አለመኖር እየሄድ ነው። ወደ መካከለኛው ምስራቅና ወደ አውሮፓ ለሚጓዙ አፍሪካውያን ስደተኞች እንደ መሻገሪያ ስታገለግል የቆየች ሀገር ናት የመን። ከቅርብ ወራቶች ወዲህ ግን በሀገሪቱ በተባባሰው ጦርነትና የኮሌራ ወረርሽኝ በሽታ ምክንያት የበርካታ ስደተኞች ህይወት አልፏል። ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን በየመን በስደት በአነስተኛ ስራዎች ላይ ተሰማርተው እንደሚገኙም በየመን የሚኖሩ ኢትዮጵያውያን ለቪኦኤ ገልጸዋል። ከዚህ ሀገር ማውጣቱ ቀርቶ ጥበቃ የሚደረግበት ጥሩ ቦታ ላይ ስደተኛውም አስቀምጦ ማትረፍ እንኳን የሚቸርኝ አሰብ አይደለም ያለውና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ፈጥሯል። በየመን ከአስራ አንድ ዓመታት በላይ የኖረ ጋዜጠኛ ግሩም ተክለ ሃይማኖት ነው። በየመን ስለሚኖሩት ኢትዮጵያዊ ስደተኞች ሁኔታ ይነግረናል። በነገ ዕለት ይህንን ቃለመጠይቅ ይዘን እንመለሳለን። የምሽቱ የጋቢና የስቱዲዮ እንግዳችን ናዝሬት ሀይለማርያም ያዜመችው ነው እንኳን ደህና መጣሽ ወደ ስቱዲዮችን እንኳን ደህና ቆያችን ደህና መጣሽ እንግዲህ የሙዚቃ ስራዎችሽን እዚሁ በዋሽንግተን ዲሲ አካባቢ እየኖርሽ ነው የምትሰሪያቸው በቅርቡ ይህንን ሙዚቃ ባስመረቅሽበት ጊዜ በጣም በርካታ በከተማዋ የሚኖሩ ሰዎችን ጋብዘሽ ነበረ። ያለ ሽሻ ነው ያልሽው። ሽሻ የሌለበት የሙዚቃ ምርቃት፣ ለምንድን ነው እንደዚህ ያልሽው? በቅድሚያ ኦኬ፣ በመጀመሪያ ደረጃ እንግዳችሁ ስላደረጋችሁ በጣም አመሰግናለሁ። በመቀጠል ያው ይህም ፕሮግራም ያደረግኩት ሁሉም ሰው በብዛት ያው ትልልቅ ሰዎች ነበሩ ቦታው ላይ ልጋብዛቸው ያሰብኩት እነዛ ትልልቅ ሰዎች ደግሞ እዛ ቦታ ላይ ላይገኙ ይችላሉና ወጣቱ ግን ያው ይመጣል እና ለሁለቱም ግሩፕ የሚመች ቦታ በመምረጥ ነው ያን ቦታ ያዘጋጀሁትና ያን ዝግጅት እንዲሆን ያደረኩት። ጥሩ ነው። ማለት በተለይ በዚህ በዋሽንግተን ዲሲና አካባቢዋ ብዙ የምሽት ቤቶች በተለይ ሺሻ አይደል? ይሄ ነው ካልተሳሳትኩ፣ ብዙ ሄጅ አላውቅም። ሺሻ ያዋነኛ ገበያቸውም እየሆነ ነው ይባላል እና እሱንም ለማስተማር ፈልገሽ ነው ወይስ እንዲያው ያለ ሺሻ ሙዚቃ ሙዚቃንና ሺሻ ለመለየት አስበሽ ነው? መገናኘቱ ራሱ ግን አይገርም አሳዝናለን። በቅርብ ጊዜ ነው ነገር ይሄ በጣም እየሰፋ የመጣው። እኔ እንኳር ያሰብኩት ያው ሰው እንደዚ አይነት ቦታ ከዛ ቦታ ላይ ውጭም መምጣት ይችላል። እዛም ቦታ ላይ ብዙ ሰዎች ይገኛሉ። ግን ለእኔ ለሁለቱም ግሩፕ እንዲመች በማሰብ ነው። ማለት አብዛኛው የሚመጣው ሰው ከሺሻ የማያጨስ ትልቅ ሰዎች ነበሩ። ግን የዚኛውም ግሩፕ ወጣቱም በጣራው እዛ ቦታ ላይ ስለማይቀር ሁለቱን በማካተት እንደዚህ አይነት ቦታ ላይ ማሳየት እንደሚቻል ለማሳየት ለማስተማር ነው ለማሳየት ወደ ማስተማር ሁለቱም እኩል በማየት ነው ገብቶሻል እነዚህንም እነዛንም ማጣት ስለማልፈልግ ለሁለቱም እንዲመች አድርጌ ነው ያንን ዝግጅት ያዘጋጁ አይ ደስ ይላል በጣም እንግዲህ ቅድም ስናወራ ከስቱዲዮ ውጪ ከሙዚቃ ሙያ ትንሽ አረፍ ብለሽ እንደነበር አሁን ደግሞ ተመልሰሽ መምጣት እንደምታስቢ ነግረሽኝ ነበር አዎ ከሙዚቃው ወጣ ገባ እያልኩኝ ነው። አሁን ግን ሙሉ በሙሉ ዝግጅቴን እያጠናቀቅኩ ነው፣ እየሰራው ነው ያለሁት። አቁሜ ነበረ። አሁን ያለው ነገር ሰውም የሚሰጠኝ አስተያየት፣ ከሰዎችም ብዙ የሚቀበላቸው ነገሮች አሉና መስራት አቅሙ እንዳለኝ ያውቃለሁ። ያን ነገሮች አስተካክዬ፣ ጥሩ ነገር ይዤ ከዚህ በኋላ ከህዝቡ ጋር በደንብ የሚቀላቀልበትን መንገድ እያመቻቸን ያለሁት። ከሀገር ውጭ ቀላል ነው ግን ሙዚቃ መስራት ፈተናዎች ምንድን ናቸው? ከሀገር ውጭ መስራት በጣም ከባድ ነው። የምትፈልጋቸው ነገሮች ሁላ አታገኝም በብዛት ማለት ሰዓት አለ እኔ በምፈልግበት ሰዓት ቪዲዮ ካሜራማን ላይኖር ይችላል እኔ በምፈልግበት ሰዓት ተወዛዋጅ ተወዘዋዥ ላይኖር ይችላል እኔ በምፈልግበት ሰዓት በሰዓቱ ብዙ ጊዜ አያመቻችም። ሁሉም ያው በስራ የተወጠረ ሰው ስለሆነ ያለውና ያን ነገር ለማግኘትና የምፈልገውን ነገር በጊዜው ለማቅረብ ያያ ነገሮች በጣም ትልቅ ጉዳት አለው። የባህል ሙዚቃስ የሚሰሩ በተለይ የሙዚቃ መሳሪያዎችን የሚጫወቱ የሚያቀናብሩ እዚህ ነው ያሉት ወይስ እንዴት ነው የምትሰሩት? ስትሰሩ ያው እዚህ አቀናባሪዎች አሉ። ያው ሄኖክ ነጋሽ አለ፣ ሌሎችም አቀናባሪዎች አሉ እና ከእንደገና ደግሞ የባህል ግሩፕ አሁን እኔ ስመጣ የባህል ከባህል ግሩፕ ጋር ነው አብሬ የመጣሁት። አለ የባህል ግሩፕ ና እኔ በምፈልግበት ሰዓት እነዛን ሰዎች ያው እንዲተባበሩኝ እዚህ ቦታ ላይ ትገባልኝ ያሉ ሰው ኦኬ ልሃል ይፈጽሙልሃል። ግን ያው የግዴታ የሰዓቱ ጉዳይ ብዙ ላይ መቻች ይችላል። እና ከአንተ በላይ የእነሱን ነው መጠበቅ ያለብን። ያ ነገር ደግሞ ስራዎችን በጊዜ ላለማውጣት ይጓትታል። እና ያ ነገር ትንሽ ጉዳት አለው። በጣም ከባድ ነው። ናማን ያመጣሽው፣ ናማን ለመስራት በጣም ብዙ ፈተና ነበረ። ያሁን ለፈተና ልፌ በእግዚአብሔር ፍቃድ እዚህ ደርሻለሁ። ማን ነው የሚመጣው? የሚመጣው እንግዲህ መንገድ ላይ ነው፣ እየጠበቁ ፌስቡክ አት ቪያ ማህሪክ ላይ በቀጥታ እንደዚሁም ሰሞኑን የምናቀርባት ይሆናል። በጣም ነው የምናመሰግነው። ቀጣዩ ውይይታችንን ፌስቡክ አት ቪያ ማህሪክ ላይ ታገኛላችሁ። ናማን እንጋብዛችኋል። በሚገባ ናማ Oh, oh, የምሽቱ የጋቢና እንግዳችንን ናዝሬት ኃይለማርያምን እናመሰግናለን። አሁን ከወልዲያ ከተማ የሰዎችን ድምፅ አግኝተናል። ሰሞኑን በተለይ የጥምቀት በዓልን ተንተርሶ የተፈጸሙ ግድያዎች ነበሩ። ከከተማዋ ነዋሪዎች እስኪ ጥቂት እንስማ። ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለም፣ ከሐሙስ ጀምሮ ነው እንግዲህ ታቦት ውጭ ያለው ሐሙስ። ታቦት ወጣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገባ። እና ታቦት የወጣበት ቀን ምሽት ላይ ፌዴራሎች ናቸው ልዩ ኃይሎች ናቸው ተብሎ በሕዝቡ ታቦት ማደሪያ አስቀምጠው በሚመለስበት ሰዓት በዛ ሰዓት ነው እንግዲህ በጣም ብዙ ሕዝብ ሕጻናት ሳይቀር አዛውንቶች፣ ማግኘት እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ፣ በብዙ ሰው ቆሰለ። ዛት እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው። ህዝቡ ያው በስነ ስርዓት እንደተለምደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበረ። እሱ ጥላት ሁሉ ወደቀ። ቄሱ ታቦት የተሸከሙ ተዝለትልበ ወደቁ፣ ታቦቱም ወደቀ። ሌላ ቄስ ወጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ሰሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመልሰውን ህዝብ በጥይት ጨፍጨፍ ጀመሩ። ቅዳሜ ማለት ነው። ከትናንት በስቲያ ነው የሚሉኝ። ቅዳሜ ያው ቅዳሜ። እሺ እና የአስራ አንድ አመት ልጅ የአስራ አራት አመት ልጅ፣ አሮጊት ሴትዮው ምንም የማያውቁ ምንም ያላደረጉ ንጹሐን ዜጎች ናቸው። ገብረ መስቀል፣ ጌታቸው ነጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንጹሐን ዜጎች ናቸው። ምንም ያላደረጉ እነሱ ሁሉ የተገደቡ ደማቸው ከሰሰ ለአንድ ተፈሪ የሚባል ወልማችን በከባድ ሁኔታ ቆስሎ ሆስፒታል ላይ ያለው ስቲል ነው። ቅዳሜ በእንደዚህ ሁኔታ አልነፈ። ከዚያ እንደገና ትናንትና እሁድ ማለት ነው። በቃ ህዝቡ አመት አነሳ። በ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ እና ህዝቡም በራሱ ተነሳሽ ነው ሁለት የተነሳሳው ትላንትናን ሲረበሽ ዋለ። በጣም ህዝቡ ጥየት ሲተኮስ አለ ከተማዋ ለለ ጭስ በጭስ ምናም የዋለችው ከተማው ሲጨስ ነው የዋለ ትናንትና የደረሰ ጉዳት አለ። ትላንትና በጣም ከባድ ጉዳት የደረሰው በንብረት ላይ ነው። የምሽቱ ዝግጅት በዚሁ ተጠናቋል። ተጨማሪ ዝግጅቶች ፌስቡክ፣ አትቪ ማሪክ ላይ ጠብቁን። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜር ና እኔ መስታወት አድራግም ነበር እንደማሻመሽ ኩን ራ